The Voice of America. መቀሌ ዩኒቨርሲቲ ያስመጣው አንድ ሰው አልባ በራሪ ቁስ ወይም ድሮን ፈቃድ ያላገኘው የደህንነት መስፈርቶችን ባለማሟላቱ እንደሆነ የመረጃ መረብ ደህንነት ኤጀንሲ ኢንሳ ዋና ዳይሬክተር አስታውቋል። ዋና ዳይሬክተሩ ዶክተር ሹመቴ ግዛው ለአሜሪካ ድምጽ እንዳስታወቁት ዩኒቨርሲቲው ያስመጣው ድሮን መጠን ግለሰቦች ግለሰቦችና ተቋማት ሊይዙት ከሚፈቀደው በላይ ነው። ጉዳዩ የፌዴራል ተቋም ከሆነው መቀሌ ዩኒቨርሲቲ እንጂ ከትግራይ ክልል ጋር የተገናኘ እንዳልሆነም ያስታወሱት ዋና ዳይሬክተሩ ምላሹን በጊዜው መገለጹን አመልክተዋል። ይሄም ሆኖ የፌዴራል መንግስቱ ትግራይን ጨምሮ የአንበጣም መንጋ በተከሰተባቸው የአገሪቱ አካባቢዎች በድሮንና በአውሮፕላን የታገዘ የኬሚካል ርጭት እያካሄደ መሆኑን ዶክተር ሹመቴ ተናግረዋል። የመረጃ መረብ ደህንነት ኤጀንሲ ኢንሳ ዋና ዳይሬክተር ዶክተር ሹመቴ ግዛውን በስልክ ያነጋገረው እስክንድር ፍሬው ተከታዩ ልኳል። የሰው አልባው በራሪ ወይም ድሮን ጉዳይ በትግራይ ክልላዊ መንግስትና በፌዴራል መንግስቱ መካከል የቀጠለው ውዝግብ ተከታይ ነው። የክልሉ ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ቀደም ሲል ሲናገሩ የአንበጣ መከላከል ስራቸው ከፌዴራል መንግስቱ እንቅፋት እየገጠመው እንደሆነ ገልጸው ነበር። የክልሉ ግብርና ቢሮ ደግሞ የአንበጣ መንጋን ለመከላከል ዓላማ ከውጭ የመጣ ሰው አልባ በራሪ ቁስ ወይም ድሮን በፌዴራል መንግስቱ ተይዞብናል ብሏል። ከዚህ ጋር በተያያዘ ስሙ የተጠቀሰው የፌዴራል ተቋም የመረጃ መረብ ደህንነት ኤጀንሲ ግን የደህንነት ፍተሻ መስፈርት አሟልቶ ፈቃድ የተከለከለ ድሮን እንደሌለ አስታውቋል። የኤጀንሲው ዋና ዳይሬክተር ዶክተር ሹመቴ ግዛው ለአሜሪካ ድምፅ እንዳብራሩት የድሮን ፈቃድ ጥያቄ የደረሳቸውም ከትግራይ ክልላዊ መንግስት ሳይሆን የፌዴራል ተቋም ከሆነው ከመቀሌ ዩኒቨርሲቲ ነው። እሺ እስክንድር አመሰግናለሁኝ። ጥያቄ አሁን ብታተካክልልኝ ሲሆኛል። ወደ ትግራይ ክልል እንዳይገባ የተደረገ ድሮን ሳይሆን መቀሌ ከክልሉ ጋር የሚገናኝ ጉዳይ ስለሌለው፣ አንዳንድም ወገኖች ሲያነሱልኝ ከክልሉ ጋር ሲያገናኙ ከክልል ጋር የሚገናኝ ነገር የለውም። የመቀሌ ዩኒቨርሲቲ አንድ ስድስት ወር በፊት ድሮን እንድናስገባለት ጠይቆ የተለያዩ ምልልሶችን በአካልም በስልክም በረዛቤም ልውውጥ አድርገናል እና አሁን ነው ከክልሉ ጋር ለማገናኘት ለምን እንደተፈለገ እኔ ባላቅም፣ ግን የመቀሌ ዩኒቨርሲቲ ባለሙያዎችና ኃላፊዎች ጋር ነበረ ኮሚኒኬሽን እናደርግ የነበረው ሳይል ሀገር የሚገኙ የትረት ተወላዶችም ስለመሆናቸው በኋላ ላይ ነው የተነገረ። በእርዳታ ያገኘነው ሊሆን ይችላል፣ እዛ ያሉ ወገኖች ገዝተውት ሊሆን ይችላል። በእርዳታ ያገኘነው ድሮን አለና እሱን ድሮን አስገቡንን የሚል ጥያቄ ቀርቦ ጥያቄውን ፕሮሰስ ለማድረግ የተወሰነ ርቀት ይሄደን ነበር። በኋላ ላይ ግን ያው ትንሽ አስቸጋሪ ሁኔታዎች ገጠሙ። አሁን ካለው ነባሪያ ሁኔታ አንጻርና ካለን አሰራር ከተፈቀደው ሬንጅ ውጪ በላይ ሆኖ ግለሰቦችና ተቋማት ሊይዙት ከሚገባው በላይ ሆኖ በመገኘቱ ምክንያት ያንን ፋይናላይዝ ማድረግ አልቻልም። ስለዚህ ከዚህ አንጻር ነው እና ከእሳ ጉዳይ የሚገናኘው ፌዴራል መንግስት ተቋም ከሆነው ከመቀሌ ዩኒቨርሲቲ ጋር ነው ማለት ነው። ወደ አገር ውስጥ ለሚገባ ድሮን ወይም ሰው አልባ በራሪ ፈቃድ የሚሰጥበት የራሱ መስፈርትና መመሪያ እንዳለው ዶክተር ሹመቴ አስታውሰዋል። መቀሌ ዩኒቨርስቲ አስመጣሁት ያለው ድሮን መጠንና ደረጃ ግን ግለሰቦችና ተቋማት እንዲይዙት ከሚፈቀደው በላይ መሆኑን የተናገሩት አሁን በኢትዮጵያ ባለው የአሰራር ስርዓት እየተፈቀደው ያሉ የድሮን አይነቶችንም አብራርተዋል። ድሮኖቹ የተለያየ ካታጎሪ አላቸው። አጠቃላይ እኛ ጋር ወደ አምስት የድሮኖች ካታጎሪ አለ። አሁን ባለው ደረጃቸው ማለት ነው። ደረጃቸው በሳይዝ እና በአገልግሎት ማይክሮ ድሮንስ አሉ። በጣም አነስተኛ፣ አነስተኛ፣ መካከለኛ እና ተብለው የሚጠቀሱ ናቸው። እነዚህ ደግሞ ለአገልግሎታቸው እንደዚሁ ይለያያል ማለት ነው። ለተለያየ ለፎቶግራፍ፣ ለቪዲዮ አጠቃላይ ለሬክሬሽናል ፐርፐዝ እና ሌላ ለፕራይቬት አክቲቪቲዎች ደግሞ በግል የሚጠቀሙባቸው አሉ። ሶስተኛው ደግሞ ከአገልግሎታ ስንመጣ የኮመርሻል አክቲቪቲ ላይ የምንጠቀምባቸው አሁን የተጠየቀውን አይነት ድሮን ጨምሮ ማለት ነው። ኮመርሻል ሲባል ለንግድ ተግባራት ማለት ነው። በንግድ ተግባራትና ሌሎች አክቲቪቲዎችን ጭምር ይሄ የማጓጓዝ መርጨት፣ የኮንስትራክሽን ሰርቬይ መስራት፣ እነዚህ እነዚህ ሰዎች የሚሰሩት ኮመርሻል ድሮንስ ብለን ነው የምንጠራቸው ማለት ስለዚህ እነዚህ በሶስት ተከፍለዋል። የማስገባቱ ሂደት ሬንጁ ለምሳሌ ከመቶ ግራም እስከ ሁለት ግራም ያሉ ድሮኖች ይመጣሉ። ለፎቶግራፍ ለማንሻ እና ለተለያዩ አክቲቪቲዎች፣ ለፐርሶናል አክቲቪቲዎች የሚጠቀሙባቸው ናቸው። ለቪዲዮም ጭምር ቪዲዮም ጥቅም ላይ ይውላሉ። እነኛ አሁን ያሏቸው። አዎ ይቀርጻሉ። በጣም ትንሽ ትንሾች ናቸው። ከመቶ ግራም እስከ ሁለት ኪሎ ግራም ድረስ ያሉ ድሮኖች አሉ። እነሱ አንድ ካታጎሪ ናቸው። እነሱን የምናስገባበት እና ይሄ እንግዲህ እኛ እናስገባለን ስንል ወደ አምስት አካባቢ የሚደርሱ ተቋማት አሉ። ይሄንን በቅንጅት የሚሰሩ ማለት ነው። ምክንያቱም የሲቪል አቪዬሽን ኬዝ አለ፣ የቴክኖሎጂ ሴኪሪቲ ኬዝ አለ፣ እኛ ጋር ብሔራዊ መረጃ አለ፣ አየር መንገድ ጋር የሚሰራ ነገር አለ፣ ትራንስፖርት ሚኒስቴር አለ፣ ብዙ አሉ ተዋናዮች፣ አለ ቴክኖሎጂ እና ኢኖቬሽን ሚኒስቴር አለ። እነዚህ ተዋናዮች በሙሉ አንድ ላይ አይተውት የተከፋፈለና አሁን እየሰራንበት ያለ ነው ነው ማለት ነው። ከዛ ሁለተኛው ካታጎሪ ከሁለት ኪሎ ግራም እስከ ሀያ አምስት ኪሎ ግራም ድረስ የሚደርሱ ድሮኖች ናቸው። እነሱም ደግሞ ሲመጡ ምን መስፈርት ማሟላት አለባቸው ተብሎ እንደዚሁ ተቀምጠዋል ማለት ነው። እስካሁን ድረስ እኛ ክሊር እያደረግን ከሌሎቹ አካላት ጋር እየተነጋገርን ማለት ነው አገልግሎት እንዲሰጡ የገቡት። እስከ ሀያ አምስት ኪሎ ግራም ድረስ ያሉ ድሮኖች ናቸው ማለት እስከዚህ ያሉ ድሮኖች በተለያየ መንገድ ተለያየ ገብተው አንዳንዶቹ እንደውም ገብተው እንደገና ሁሉ እንዲያስመዘግቡ በቅርቡ በኢትዮጵያ አየር መንገድም ሲላቤሽን ባለስልጣን ጥር ያድርጉላቸው እንደገና ሪሬጅስትሬሽን እንዲያካሄዱ ተጠይቀው ያንን እየሰሩ ነው ያሉት ማለት ነው። የመቀሌ ዩኒቨርሲቲ ያስመጣው ድሮን አይነት ግን ግለሰቦችና ተቋማት ሊይዙት ከሚፈቀደው በላይ መሆኑን ነው ዶክተር ሹመቴ ያብራሩት። ከእስራኤል ሀገር ነው እንደመጣ ተደርጎ ነው ሪፖርት የቀረበልን ወይም ደግሞ ብሎፍ ሌድን ጉያነ ነው የሚያሳየው ስሪቱን ስናይ ከቻይና ሀገር ነው የመጣው። ኦኬ እሱም ችግር የለው ምናልባት በእርዳታ ከዛ ተገሰ መ ሊሆን ይችላል ብለን ፕሮሰስ ለማድረግ አሁን ስሞከር ቸገር ነው ነገር ምንድን ነው ይሄኛው ስልሳ ኪሎ ግራም ሆነ። ስልሳ ኪሎ ግራም ነው እኛ እንግዲህ ቅድም እንደገለጽኩልን እስከ ሀያ አምስት ኪሎ ግራም ድረስ ይሁንታ እየሰጠን፣ ፍቃድ እየሰጠን ባለው መመሪያ መሰረት እናስተናግድ ቆይተን ይሄኛው ድሮን ስልሳ ኪሎ ግራም ሆነ ከተጠቀሰው ሬንጅ እጅግ በጣም በጣም በሰላሳ አምስት ኪሎ ግራም ብልጫ አለ። ስለዚህ ያደረግነው ምንድነው ይሄ ሬንጅ ውስጥ የለም። ስለዚህ ሲቪል አቪዬሽን፣ ሌሎች ኢኖቬሽንና ቴክኖሎጂ የሚመለከቷቸው እኛ በተሰጠነ ሬንጅ ውስጥ ያለውን የቴክኖሎጂ ሴኩሪቲ ጋር በተገናኘ ማየት ነው የሚጠበቅብን። ያንን ስናይ ከዛ ከተጠቀሰው ሬንጅ በላይ ሆነ፣ ምናልባት ወደ ግብርና ሚኒስቴር አስተላልፈ ነው ወይም ደግሞ ኢኖቬሽንና ቴክኖሎጂ ሚኒስቴር ወይም ደግሞ በሌላ መንገድ በቅንጅት እንኳን አገልግሎት ስጥ የሚባል አይደንቲቲውን የሚገልጽ የማንነት ዶክመንት የለው የአጠቃቀም መመሪያ የለውም። ስለዚህ በዋናነት ደህንነት መስፈቶችን አላሟላም ብለን ነው ማለት ነው ያሉ፣ እንጂ የተለየ ነገር የሚያደርገው ነገር የለም። ሰፊ ካሉ እኛ የምናውቃቸው ጓደኞቻችን ጭምር ጋር ተነጋግረናል። ክሊራ አድርገን ይላቸዋል። እነሱም አንገልጣ እንዳድርገዋል። ግን ምናልባት ያላወቀው ለገበሬን ተብሎ የመጣ ነው፣ እንደዚህ ተከለከለ እንዲ ሲባል እኛንም ይሰማናል። ምክንያቱም በዚህ ሰዓት መንግስትም፣ ምናልባት እንደሰማኸው ሰሞኑን፣ በኪራይ ሁሉ አውሮፕላኖችን በግዢ ሌሎች ድሮኖች ሁሉ እያመጣ እየተረባረበ ነው እና ይሄ እጃችን ላይ ኖሮ ለዛ አገልግሎት በእርግጥ መቶ መጠቀም የሚቻል ቢሆንና የሴኪሪቲ መስፈርቶችን የሚያሟላ ቢሆን እኛ ሄደው ህዝባችንን ቢጠቅም ችግር የለውም። የሚያስቸግር ነገር አልነበረውም። እና ይሄ ነገር ችግር ስላጋጠምን ነው። መስሪያ ቤታቸው የደህንነት ማረጋገጫ የሚሰጠው እየመጡ ያሉ ቴክኖሎጂዎች ደህንነት ምን ያህል የተጠበቀ እንደሆነ በማጣራትና በህብረተሰቡ ላይም ምንም አይነት ጉዳት እንደማያደርሱ ታሳቢ በማድረግ መሆኑን ዋና ዳይሬክተሩ ገልጸዋል። ከዓለም ከፍተኛ የደህንነት ስጋቶች መካከል ሳይበርና ድሮን እንደሚገኙበትም አስታውሰዋል። የመቀሌ ዩኒቨርሲቲ አስመጣውት ያለውን ሰው አልባ በራሪ ወይም ድሮን አይነትና የሚመጣበትን ዓላማ በተመለከተ ቀድሞ መነጋገር ይቻል እንደነበር የጠቀሱት ዶክተር ሹመቴ አስመጪዎቹ ግን ያንን አለማድረጋቸውን አስረድተዋል። ቴክኖሎጂ ሲመጣ ቴክኖሎጂውን ሰፖርት ሊያደርግ የሚችል ፕላትፎርም መኖር አለበት። አለበለዚያ የአዳዲስ ቴክኖሎጂዎችን ኢንጀክት ባደረጉን ቁጥር ማህበረሰባችንና የራሱ የሆነ የምንፈጥረው ሌላ ችግር እንዳይኖር ለዛ የምንጠነቅጣል እና እየመጡ ያሉ የቴክኖሎጂዎች ደህንነታቸው ምን ያክል የተጠበቀ እንደሆነና ማንኛውም የኅብረተሰባችን ክፍል ላይ ምንም አይነት ችግር ላያደርሱ ታሳቢ በማድረግ እነዚህን ነው የሴኪሪቲ ክሊራንስ የምንሰጠው ማለት ነው። ያንን መልቀቅ ያልተቻለው በዚህ ምክንያት ነው። እነሱ ተንበያ አካሂደው ቀድመንም መነጋገር ይቻል ነበር። ቀድመን ተነጋግረን አሁን የግብርና ሚኒስቴር እንደሚያደርገው ተቀናጅተው አስመጥተው እዚ አካባቢ ያለውን ስራ መስራት ነበር። ቀድሞ ይጠየቃል። እነዚህ ድሮኖች በተለይም ደግሞ ከሁለት ኪሎ ግራም በላይ ሲሆኑ ቀድሞ ላስገባ ነው ይሄ ነው ስፔሲፊኬሽኑ ተብሎ ይጠየቃል። ያም አልተደረገም። ከመጣ በኋላ ይህን ድሮን አስገቡልን የሚል ጥያቄ ቀረበ ነው። የግብርና ሚኒስቴር ትናንት ይፋ ባደረገው መረጃ የአንበጣ መንጋ በተከሰተባቸው የደቡባዊ ትግራይና የምስራቅ አማራ አካባቢዎች በአውሮፕላን የታገዘ የኬሚካል ርጭት ስራ መጀመሩን አስታውቋል። የፌዴራል መንግስቱ በኪራይ ያስመጣቸው ድሮኖችም ታዲያ በዚሁ የኬሚካል ርጭት ስራ ላይ የተሳተፉ መሆኑን የኢንሳው ዳይሬክተር ዶክተር ሹመቴ ግዛው ለአሜሪካ ድምፅ ተናግረዋል። ከሶስት አንድ ሶስት ቀን በፊት ሁለት ድሮኖች የመጀመሪያውን ዙር ገብተው እየረጩ እንደነበሩ ድሬዳዋ ላይ እንደጀመሩ ከዛም በኋላ ኩምቦልቻ ላይ ቤዝ አድርገው የተወሰነ የአማራ ና የትግራይ ክልልን ጨምረው ርጭት ለማካሄድ ትናንትና ወደዚያኛው ወደ ሰሜኑ ክፍል እንደሄዱ ና ርጭት እንዳካሄዱ አውቃለሁ። እንደማይነጋገሩ ና እንደማይጻጻፉ ያስታወቁት የፌዴራሉ ና የትግራይ ክልል መንግስታት በዚህ የአንበጣ መከላከል ተግባር እንዴት እየተቀናጁ እንደሆነ ግን ግልጽ አይደለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።